ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ ባጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት አሁን ጀምረ ቅዳሜ፣ ታህሳስ 6 2011 ዓ ም እንደ ሙስናው ሁሉ ሰብአዊ መብቶችን የረገጡ ለምን አይያዙም? መንግሥት ግጭቶችን ማስቆምስ ለምን ተሳነው? ለውጡ ስለ ምን ወደ ክልሎችና ከዚያም በታች አልወረደም? እናም ሌሎች ብዙ ብዙ ጥያቄዎች። የፍትህ ሥርዓቱ ነጻና ገለልተኛ በሆነ አካል ሊመራ ይገባል ተውሎ ተወስነያለ

የታሪክ መምህር የብሔርተኝነትና የሀገር ግንባታ ጉዳዮች አጥኚ ናቸው የሰማችኋቸው። በኢትዮጵያ የወቅቱ ሁኔታ ላይ ሁለቱም እንግዶች ለጥያቄዎቻችሁ መልስ ይሰጣሉ። አቀናባሪያችን ብርሃን ኃይሉ ነች። አስተናጋጃችሁ አሉላ ከበደ ነኝ። አሁን የምሽትን ዋና ዋና የዓለም ዜናዎችን እንሰማለን። አብራችሁን ቆዩ። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሽያኑ ፓትሪክ ዴያ በስቱዲዮ መሳሪያዎች ላይ ይገኛል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግሥት የቀድሞ ፕሬዚደንት ግርማ ወልደ ጊዮርጊስ ባለፈው ሌሊት አርፈዋል። የአስክሬናቸው የቀብር ስነ ሥርዓት የፊታችን ረቡዕ ታህሳስ ዐሥር እንደሚፈጸም ተገልጿል። መለስካቸው አመሃ ከአዲስ አበባ ተጨማሪ አለው። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ሁለተኛው ፕሬዚዳንት ሆነው በ994 ተሹሞ እስከ 206 ዓ ም ድረስ ለአስራ ሁለት ዓመታት በርዕሰ ብሔርነት ያገለግሉት ፕሬዚዳንት ግርማ ወልደ ጊዮርጊስ ትናንት ከኩለ ሌሊት በኋላ ወደ 10 ሰዓት አካባቢ ማረፋቸው ተሰማ። የቀድሞው ፕሬዚዳንት ግርማ ወልደ ጊዮርጊስ በ917 ዓ ም አዲስ አበባ ተወልደው ሀገራቸውን በተለያዩ የባለሙያነትና የኃላፊነት ስፍራዎች አገልግለዋል ሲሉ የመንግሥት መገናኛ ብዙሀን ዛሬ ሲገልጹ ተሰምተዋል። ከ1994 እስከ 2006 ዓ ም የሀገሪቱ ፕሬዚዳንት ሆነው ከማገልገላቸው በፊት ከወታደርነት እንዲሁም በአጼ ኃይለስላሴ ዘመነ መንግሥት በነበረው ፓርላማ አባል በመሆን ጭምር ሀገራቸውን አገልግለው እንደነበረ የተለያዩ የመንግሥት መገናኛ ብዙሀን ዘገባዎች ገልጸዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የተለያዩ የመንግሥት ባለሥልጣናትና የመንግሥት አካላት በፕሬዚዳንቱ ህልፈት የተሰማቸውን ሐዘን በይፋ እየገለጹ ይገኛሉ። ዛሬ ምሽት የውጭ ጉዳይ ሚኒስቴር በሰጠው መግለጫ የፕሬዚዳንቱን መንግስታዊ የቀብር ሥነ ሥርዓት የሚያስፈጽም ኮሚቴ መቋቋሙን አስታውቋል። ረቡዕ ታኅሳስ 10 ቀን 2011 ዓ ም ከቀኑ 9 ሰዓት በመንበረ ጸባዖት ቅድስት ሥላሴ ቤተ ክርስቲያን የሁለተኛው የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ፕሬዚዳንት ቀብር ይፈጸማል። ብሔራዊ የሐዘን ቀን ፓርላማው እንደሚያውጅም ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ይህ ዜና የምተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ፈረንሳይ ዋና ከተማ ፓሪስ ውስጥ ዛሬም ለአምስተኛ ተከታታይ የሳምንት መጨረሻ ቀናት በተካሄደ የተቃውሞ ሰልፍ ከፖሊስ ጋር ግጭት ተፈጠረ። እጅግ ተባብሷል በሚባለው የኑሮ ውድነት የተበሳጩት ተቃዋሚዎች የፕሬዚደንት ኢማኑኤል ማክሮን መንግሥት ባለ መካከለኛና ዝቅተኛ ገቢውን ፈረንሳዊ ኑሮ ማስተዋል ተስኖታል ሲሉ ያማረራሉ። በፓሪስ ሻምዘሊዜ ጎዳና ላይ በወጡት ሰልፈኞች ላይ ፖሊስ ዛሬ አስለቃሽ ጋዝ ተኩሶ ወደ ስድሳ የሚሆኑ ሰዎችን አስሯል አቅርቦት ላይ ታክስ ለመጨመር የማክሮን አስተዳደር መወሰኑን በመቃወም የተጫሩት ሰልፎች ወደ ቢጫ ሰደርያ ለባሾች እንቅስቃሴ አድጎ ሀገሪቱን ውጥረት ውስጥ እንደከተታት ይታወቃል። ባለፈው ሳምንት ዋና ከተማይቱን አጋጥሟት የነበረውን አይነት ዘረፋና ውድመት እንዲሁም መንገዶችን መዝጋት እንዳይደገም በሚል የሀገሪቱ ፖሊስ ስምንት ሺህ አባላቱንና አስራ አራት ብረት ለበስ ተሽከርካሪዎችን ዛሬ ጎዳናዎች ላይ አሰማርተውሏል። ከዚያው ከፈረንሳይ በደረሰን ሌላ ዜና ስትራስበርግ ከተማ ውስጥ በሚገኝ ግዙፍ የገና ገበያ ላይ ባለፈው ማክሰኞ ተፈጽሞ በነበረ ጥቃት ከተጎዱት ሰዎች መካከል አምስተኛ ሰው መሞቱ ተዘግቧል። ሕይወቱ ማለፉ የተገለጸው አንቶኒዮ ሜጋሊዚ የሚባል ጣሊያናዊ ጋዜጠኛ እንደነበር የጣሊያን ጠቅላይ ሚኒስትር ጁዜፔ ኮንቴ ትናንት አረጋግጠዋል። በገበያው ላይ ጥቃቱን ፈጽሟል የተባለውን ሼሪፍ ቼካት የሚባለውን ግለሰብ ፖሊስ ከትናንት በስቲያ ሐሙስ የገደለው መሆኑና ትናንትም ሌሎች ተጠርጣሪዎች ሰዎችን ለመያዝ አሰሳ ሲያካሄድ እንደነበረ ታውቋል። ዩናይትድ ስቴትስ በቅርቡ ከአፍጋኒስታኑ ታሊባን ጋር በግንባር ልትገናኝ መሆኑን የፓኪስታን ጠቅላይ ሚኒስትር ኢምራን ኻን አስታወቁ። ግንኙነቱን እያመቻቸች ያለችውም ሀገራቸው ከዋሽንግተን በቀረበላት ጥያቄ መሠረት መሆኑን የፓኪስታኑ መሪ አመልክተው አሜሪካና ታሊባን የሚገናኙበት ቀን 17 ከመሆኑ በስተቀር ወሩን ሳይናገሩ አልፈዋል። ዝርዝርም አልሰጡም። ዩናይትድ ስቴትስ ውስጥ ያለ ህግ ከለላ ከሚታሰሩ ፍልሰተኞች ቁጥር እየበዛ መሆኑን የአሜሪካ ኢሚግሬሽን ካውንስል የሚባል ተቋም አካሄድኩ ያለውን ጥናት አስመርግ ጉዞ አስታወቀ። የሚታሰሩት ፍልሰተኞች ለተራዘመ ጊዜ ታስረው እንደሚቆዩና ለወንጀለኞች የሚሰጥ ከለላ እንደማይደረግላቸው ድርጅቱ አስታውቋል። በማጠቃለያ እንገናኛለን። ለቀሪ ዝግጅቶች ወደ አሉላ ልመልሳችሁ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንዶች በ13735 በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9845 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ታህሳስ 6 2011 ዓ ም ዝግጅት ነው። የሙዚቃ ቃና ከድንቅ ድንቅ የተመራረጡ ጣዕመ ዜማዎች ጋር ይጠብቃችኋል በምሽቱ። አሁን ወደ መጀመሪያው ዝግጅት እንለፍ። አሁን ለጥያቄው መልስ ከጥያቄዎቻችሁ አንዳንዶቹን እናካፍል በቪኦኤ አምሃሪክ ፌስቡክ ጥያቄዎቻቸውን ካደረሱን መካከል አቶ ዓለማየሁ ወልደ ሰንበት መንግሥት በሙስናና የሀገርን ሀብት በመዝረፍ ወንጀል ጠርጥሬያቸዋለሁ ያላቸው ሰዎች እንደ ተያዙት ሁሉ ሰብአዊ መብቶችን በመርገጥ በግድያ፣ በማኮላሸት፣ የአካል ጉዳት በማድረስ የተጠረጠሩ በትግራይና በሌሎችም ክልሎች ውስጥ የሚገኙ ሰዎች ከያሉበት ካልተያዙ መፈናቀሉ የሚቆም አይመስለኝም ይላሉ። ከተንኮላቸው በላይ እየረዳቸው ያለው የዘረፉትን ገንዘብ በየቦታው ማደላቸው ነው። ለገንዘብ ብለው የሚያጋጩ ሰዎችንም ማስቆም ያስፈልጋል። ይሄስ እንዴት ይቻላል? ሲሉ ጠይቀዋል። መንግሥት ማስቆም ያልቻለው ለምንድን ነውም ይላሉ አቶ ዓለማየሁ። አቶ ሽመልስ አያሌው የተባሉ አድማጫችን ደግሞ በበኩላቸው ትልቅ የሥርዓት አልበኝነት እየተፈጠረ ነው ለ27 ዓመታት ሙሉ ንጹሐን ዜጎችን ሲገርፉና ሲያሰቃዩ የነበሩ ዋና ተዋናዮች ለሕግ አልቀረቡም። ከፍተኛ ሕገ ወጥ የገንዘብ አዘዋዋሪዎች ማንነት አይታወቅም። በለውጡ ሂደት ውስጥ ተጠያቂነቱ ወደ ክልልና ዞን አልዘለቀም ብለዋል። አቶ ገብረ ኪዳን ፍትዊ ደግሞ ኢትዮጵያ ወደ ተሻለ የለውጥ ጎዳና ገባች ብለን በደስታ ስንፈነጥዝ በተገላቢጦሹ በተጠላለፈ መስመር ጉዞዋን ቀጥላለች ይላሉ። በሰፊው እየታየ ያለውም የሕይወት መጥፋት፣ መፈናቀል፣ የንብረት ውድመት፣ የተቃውሞ ሰልፎች፣ ወዘተ ማሳያዎች ናቸው ብለዋል። ዴሞክራሲ ማለት ሕግን አለማክበር አይደለም። ሕግ መከበር አለበት። ሕግ ባለመከበሩም አገሪቱ በመንጋ እየተመራች ነው። መመሪያ የሚሰጠው በየማኅበራዊ መገናኛው ነው። ስለዚህ ነጻነት ማለት መብት እንዲከበርልህ የምትፈልገውን ያህል የሌላውንም ማክበር አለብህ ማለት ነው። መንግሥት የዜጎችን መብቶች የማስከበር ኃላፊነት አለበት። ያለበለዚያ የመንጋ ፍርድ እየበዛ ይሄዳል። ሌላው በተጠና በተቀናጀ መልኩ ክልሎች እየፈረሱ ነው ለምን? ሲሉ ጥያቄዎቻቸውን አከታትለዋል። መንግሥትስ ክልሎችን በእኩል ዐይን ማየት ሲገባውስ ስለ አንዱ ጆሮ ዳባ ልበስ ብሎ አንዱን እሽሩሩ ማለት ስለ ምን አበዛ? እነኚህንና ሌሎችን ጥያቄዎቻችሁን ይዘን በዲላ ዩኒቨርሲቲ የታሪክ መምህሩን እንዲሁም የብሔርተኝነትና አገር ግንባታ ጉዳዮች አጥኚ ዶክተር ቴዎድሮስ ኃይለማርያምን እንዲሁም በመቀሌ ዩኒቨርሲቲ የሕግ መምህር የሆኑትን አቶ መኮንን ፍስሐን አነጋግረናል። የፕሮግራሙ አዘጋጅና አቅራቢ ተዝታ በላቸው ናት። ዝግጅቱ በድምፅ በተላኩልን ጥያቄዎች ይጀምራል። ሰላም፣ ቢሆች አስል ይባላለው። ከዋሽንግተን ዲሲ ነው የማስተላልፈው። በትናንትና ሁለት በኢትዮጵያ ቴሌቪዥን፣ በፋና እና በተለያዩ ሚዲያዎች ኢትዮጵያ ውስጥ ስለሚደረጉት ኢትዮጵያውያን ወገኖቻችን ላይ የሚደረገው ነገር እኔ አሁን በስራ ላይ ያለው ፓርላማና ለዶክተር አብይ ወይም ለሌሎችም ለመሰሎች በስልጣን ላይ ላለው ለኢህአዴግ የኢትዮጵያ ህገ መንግስት ምንድን ነው የሚለው? አሁን በትግራይ ውስጥ ህገ መንግስት ይከበር ካሉ አሁን ለእነዚህ ለተደበደቡ ለተቆላሹ ሰዎች ህገ መንግስቱ ይከበርላቸው። ህገ መንግስቱ በትግራይ ይከበር ከተባለ በመላ ኢትዮጵያም ይከበር። ኢትዮጵያውያን በሀሳብ ስለተለዩ ባስተሳሰብ ብቻ ከነሱ ጋር የተለየን ሰው እንደዚያ አርጎ ማሰቃየት ሂትለር እንኳን እንደዚ አይነት በደልና ጭካኔ አላደረግም። ይህ ሂትለር የገደለው የውጭ ዜጎቹን ነው። እነዚህ ግን የገደሉት ኢትዮጵያውያን ለኢትዮጵያውያን ላይ ነውና ከህግ አንፃር በምንድን ነው የሚዳኙት? ገራፊዎቹ፣ አሰቃዮቹ አሁንም አዲስ አበባ ውስጥ ቃሊቲ እስር ቤት አሉ። አሁንም ሶስተኛ የሚባለው እስር ቤት ውስጥ አሉ። ሌላ ሌላም ቦታ አሉ። እና እነዚህ ገራፊዎች በምን ህግ ነው የሚጠየቁት? አመሰግናለሁ። ፋሲላ አረጋቢ ከዋሽንግተን ዲሲ ታንኪዩ። እሺ፣ ወደ አቶ መኮንን ፍሳሀ እሄዳለሁ። መቀሌ ዩኒቨርሲቲ የህግ መምህር። በተለይ ይሄ ትላንትናና ከትላንትና ወዲያ ጀምሮ የሚታየው የሰው ልጅ ላይ በኢትዮጵያ እስር ቤት ውስጥ የደረሰው ሰቆቃ ሰዎቹ ያደረሱባቸውን ሰዎች ስም እየጠሩ ነው የሚናገሩት እና እንደዚህ አይነት ሰዎችን ለመዳኘት የሚደረገው ጥረት ለዚህ የህግ የበላይነት የትግራይ ክልል መንግስት ተባባሪ አይሆንም እንዴ? ዋናው ጉዳይ ምንድን ነው? ማንኛውም ሰው መገረፍ የለበትም ነው። አሁን ከሩቅ ሆነን በሚዲያ ስላየነው ብቻ ለተጎዱ ሰዎች እንዳላስከፋ እቅታ ተደረግልኝ፣ ግን በሚዲያ ስለቀረበ ሁሉም ትክክል ነው። ሀቅ መማት አለን። ይሄ ነገር መሆን የለበትም እና በነጻ ገለልተኛ ፍርድ ቤት ተዳኝቶ ወይ ደግሞ ሌላ ችግር ስትል እንዳትረንሰጅ ስ ተቋቁሞ አቶ መኮንን ይቅርታ ላቋርጦ ተገደድኩኝ። ዘጋቢ ፊልሙን አይተውታል። የምናየውን ነገር በሙሉ ማመን የለብንም ሲሉ እንዴት ይገልጹታል? ይሄንን ይሄ እንግዲህ የደረሰባቸው ሰዎች ናቸው። አዎ፣ አሁን አንድ ነገር ማወቅ አለብን። ማለት አሁን እኔ ተፈጽሞ አልተፈጽመም ብዬ መደምደም አልችልም። ዝቁት ብዬ ይሄ ተፈጽሞ አልተፈጽመም ብሎ የሚደመድመው የስቶሪቴሊንግ የቪክቱ ወይም ትሮማ ያለበት ሰው የሚያቀርበው አንድ ሳይድ ነው። የታሪኩ አንድ አንድ አገጽታ ነው። ከዛ ባሻገር ለምሳሌ በቅሩ እኔ መረጃ የደረሰኝ ወይ ባወቁት በአጋጣሚ በቦምብ ሲያፈዳ ብሎ የተቆረጠ ሰው እንዳለ ሁሉ ሰምቻለሁ። እና ሁሉም በኢትዮጵያ ሰው አምር አልነበረም። በሀያ ሰባት አመት ውስጥ አልነበረም አይደለም ጥያቄው። መንግስት ራሱ አምነዋል እኮ ለውጥ አደርጋለሁ ብሎ ከመንግስት ነሰር ታዘቡ እና ምን ያክል ነው ኤክስተንቱ? ምን ያክል ሰው ተጎድተዋል? ምን ያክል ሰው ተገድፈዋል? ሰቅመዋል ከእንስሳ ጋር ይሄ ማለት በነጻና ገለልተኛ ወይ በሂማራት ኮሚሽን ወይ በምናን የሚጣራው እንጂ ሚዲያ ሚዲያ ሚዲያ የዘገበው ማን ነው እንዲ ሚዲያ ያቀረበው ማን ነው? ሚዲያ ያቀረበው ኮስ ተወ ተደቆ በመንግስት ነው

ሰዎች በክፍት ሂደት ላይ ያሉ ነጻና ገለልተኛ ፍርድ ቤት መሰረት አለው። እያንን ደግሞ ራሱ ጠቅላይ አቃቤ ከሳሽ ነው፣ ራሱ ደግሞ ሲል ሲሚሰሪ ነው ደግሞ እነ ሰዎች ከፍ ስለዚህ ይሄ የህዝብ ውሳኔ ነው። በድሮ በግሪኮች የቀረ በህዝብ ፍርድ ነው የሚለውና ይህ ልክ አይደለም። ስለ ዋናው ግን ለቪክቱሞች እኔ አዝናለሁኝ። የሰብአዊ መጥሰት አልነበረም ብዬም አልገምትም። ራሴን ባረጉ ጥናት ነበረ፣ በክልሎችም ነበረ፣ ሰብ መንግስቱ ነበረ። ምን ያክል ነው

ት አያያዝ ግን መሰረታዊ ችግር ነበረበት። እሺ አመሰግናለሁ። አቶ መኮንን ዶክተር ቴዎድሮስ የ ያጠፉ ሰዎች መቀጣት አለባቸው ነው የሚሉት። አቶ መኮንን ያጠፉ ሰዎች መቀጣት አለባቸው ነገር ግን ነፃ በሆነ አካል አሁን ኢትዮጵያ ውስጥ በዶክተር አብይ የሚመራው ስርዓት ፍትሐዊ ሊሆን አይችልም የሚል ጥርጣሬ ነው ያላቸው። ይሄ ራሱ የፍትሀዊነት ጥርጣሬ የመጣው ከምንድን ነው? በብሔር በነጨ ካላየ ነው በተጠረ የዚህም መንግስት ፍትሀዊነት የምንጠራጠርበት ምክንያት ከምን አንድ ጊዜ ቆዩ፣ አቶ መኮንን ይመልሳሉ። አሁን ያለው በአገሪቱ ውስጥ ነጣ የሆነ የፍትህ ስርዓት የለም ወይም ነጣ የሆነ መንግስትን መለም አይነት ነው አንድምታው ይመስለኛል። የአቶ መኮንን አካሄድ በምን መስፈርት ነው መጣ? ይህ እንግዲህ ራሱ ኢህአዴግ መርጦት ስልጣን ላይ የወጣ መንግስት ነው። ህጋዊ መንግስት ነው። የህዝብ ድጋፍ ያለው መንግስት ነው። ህጋዊ መንግስት ነው። ተቀባይነት ያለው ስርዓቱን ቢሆን ራሱ ኢህአዴግ ሀያ ሰባት አመት ዘርግቶ ሰው የቆየ ነው ዘርግ ህወት መንግስቱን የምታሽከረክርበት ወቅት የነበረው ስርዓትና አሁን ያለው አካሄዱ በከፍተኛ ሁኔታ ለውጥ ያለው ነው። ምናልባት አንድ ትልቁ ነገር ትንሽ ሰብአዊነት የሚሰማው ሁሉም ወገን በእኩልነት የሚያይ መንግስት ስልጣን ላይ የወጣበት ወቅት ላይ ነው ያለ ነው። ስለዚህ ነጻነቱን የምንጠራጠርበት ምንም ግራውንድ የለም፣ ምንም ግራውንድ የለም በመጀመሪያ ደረጃ። ሁለተኛ የፖለቲካ ቁርጠኝነት ነው እንጂ የጠፋው ቀደም ብለ ለጠያቂ ነው የፖለቲካ ቁርጠኝነት ጠፋ እንጂ በሀገራችን ይህንን ሚዛን በቂ ህጋ ህገ መንግስቱ በህዝብ ድምፅ ካልፈረሰና ሌላ ህገ መንግስት እስካልተሰራቀ ያ ህገ መንግስትን ያንን ለመዳኘት በቂ ነው። እና የህግን ጉዳይ አይመስለኝም። የፖለቲካ ቁርጠኝነት ከማዕከላዊ መንግስቱ ነው የጠፋው። አመሰግናለሁ። እርስዎ የሚሉት የፖለቲካ ቁርጠኝነቱ ከማዕከላዊ መንግስቱ ጠፋ እንጂ ህግን ማስከበር ይቻል ነበር፣ በሀገሪቱ ዙሪያ ነው የሚሉት። የተለያዩ ጥያቄዎቻችንም የኢትዮጵያ መንግስት በቁርጠኝነት የሀገሪቱን ሰላም ካላስከበረ በስተቀር በተቀረውም የአገሪቱ ክፍል ሰላም ሊደፈርስ እንደሚችል ነው የሚገልጹልን። አለማየሁ ብሼት፣ ቴዲ ኢትዮጵያና ሽመልስ አያሌው የተባሉ የገጻችን ተከታታዮች ላለፉት ሀያ ሰባት አመታት በተፈጠረ ስርዓት አልበኝነት ህዝብንና መንግስትን ሀብት የመዘበሩ ሰዎች ይህ ጥፋታቸው እንዳይታወቅ ነው ይላሉ። አቶ መኮንን የእርሶን አመለካከት እንስማ። እሺ እንግዲህ ሁሌ ስለሚደጋገምም ግልጽ ለማድረግ እንፈልጋለሁ እና ኢትዮጵያ ታሪክ ከሀያ ሰባት አመት ታሪክ ተደርጎ የሚቆረጠው ለምንድን ነው? ማለት ኢትዮጵያ እኮ ከሀያ ሰባት አመት በፊት ዲሞክራሲያዊ ስርዓት እንደነበረ በሀያ ሰባት አመት ውስጥ ግን ወደ ጭቆና የተደጋገረ ነው የሚመስሉ አካሄዱ ይሄ ልክ አይደለም። ስለዚህ በሀያ ሰባት ዓመታት እኔ የሚታየኝ እኔ በእድሜ የሚታየኝ ማአት ለውጦች አሉ፣ ማአት ችግሮች አሉ። መንግስት ኛው መልክድም አለው። ሌላው ትልቅ ነገር በጀስቲስ ሲስተሙ ላይ እምነት የለኝ የምለው በግልጽ ለመናገር ማለት ነው። አንደኛ ነገር የፍትህ ተቋማት ገና አቋም ሳያወጡ ጠቅላይ ዐቃቤ ክስ ሳይመሰረት ጠቅላይ ሚኒስትሩ ወጥቶ መግለጫ ይሰጣል። አስቀድሞ አንድ ነገር ቦምብ ሲሰነዳ ማን አስረዳው? አስቀድሞ ወጥቶ አደባባይ ላይ ሚዲያ ላይ ይናገራሉ። ኢቲቪ የተለቀቀው የስቆቃ ፍትህ የሚለው ከዛ ወጥተው ደግሞ መግለጫ ሰጡ። ስለዚህ በጠቅላይ ሚኒስትሩ የሚመራ የፍትህ ስርዓት ነው ያለው ነው እንጂ፣ ነጻና ገለልተኛ ስርዓት የለም። ስለዚህ አምነታ የለም ነው ለምን ይባል? የፍትህ ስርዓቱ ነጻና ገለልተኛ በሆነ አካል ሊመራ ይገባል ተብሎ ተወሰነ ያለ ይሄ አልተደረገሰውም። ደስ ወይ እስከማቀው ድረስ ጠቅላይ አቃቤ ህጉም ሌሎቹም እዛ ያሉ የሰላም ሚኒስትሩም ማክለያ ኮሚቴ አባል ናቸው። ስለዚህ ነጻና ገለልተኛ ፍትህ አቋማጥር የለም። ይሄ ማለት ግን በሀያ ሰባት አመት ስላልነበረ አሁንም የለም። ስለዚህ ቅጡ አይደለም ለውጡ ግን መታየት አለበት እና እኔ የሚታየኝ ለውጥ ከሀያ ሰባት ዓመት ያላክል የለም። ግን ቅድም እንዳለው ዶክተር ሬሮስ እንዳለው እኔ ምንም አይነት ለውጥ የለም የለም። አሉታው ለውጥ ነው ብዬም አገመድምም። ከዛ በኋላ ግን በኢትዮጵያ አሁን ላይ በተለያዩ አካባቢዎች እየታዩ ያሉ ግጭቶች ወይም እንደውም የፌዴራል መንግስት ለትግራይ ክልል መመስገን ያለበት ማንኛውም ብሄር ተማሪዎችም አሉ ነዋሪም አለ በትግራይ ውስጥ በብሔሩ በዘሩ በሃይማኖቱ የተደበደበ፣ የተሰደበ ዘፈን ተከለከል የለም ስለዚህ ትግራይ እንደ ጠላት ነገር እንደ ኤርትራዊ መንግስት በቃ አስቸጋሪ ተቆምቆ መቆጠሩ ይሄ ልክ አይደለም። ስለዚህ መንግስት በፍቅር እንደመር በይቅርታ እንጂ ሀገር ብሎ ሊያለፈው ንዝጋው ተውሎ እያለ እና የሰላምና የእርቅ ኮሚሽን እያቋቋመ እያለ አንድ በኩል ይቅርታ ምህረትና ይቅርታ ይሰጣል፣ ሌላ በኩል ደግሞ ይከሳል፣ ሌላ በኩል ደግሞ የይቅርታና ምናምን ያቋቁማል። ምንድን ነው ይሄ ግራ የገባው? ይህ ሰዓት አካሄድ ነው። እሺ አቶ መኮንን ፍሳሐ ወደ ማጠቃለያ እንውሰድ። አንድ ሶስት የሚሆኑ ሰዎች የላኩልን ጥያቄ ተደጋግሞ ከትግራይ ክልል ምሁራን ወይንም መሪ ስለ ማዕከላዊ መንግስት የሚነገረው ነገር ደካማ እንደሆነ ማስተዳደር እንደተሳነው ነው ነው የሚነገረው ይባላል። ቀደም ብሎ ደግሞ አቶ ዘሪሁን የጠቀስኩሎት በማስረጃ አላስደገፉትም። ነገር ግን ማፈናቀልና እርስ በርስ ግጭትን የሚፈጥሩት ሰዎች ሀብት፣ በዘረፉ ሰዎች የሚከፈሉ ናቸው ይላሉ። ይሄንን በማስረጃ አልያዝንም። ነገር ግን አሁን በቀድሞ ኦፒዲዮ እና በቲፒኤልፍ መካከል ነው ፍጥጫ ያለ የሚመስለው። እንዴት ነው ወደ ሰላም ሊኬድ የሚችለው? ይሄንን አንድ ሁለት ብለው፣ እርግጥ ነው ከሁሉም ነፃ የሆነ ገለልተኛ አካል ፍርድ እንዲሰጥ የሚለውን ሀሳብ አቅርበዋል። በተጨማሪ አገሪቱ እንድትረጋጋና ሰላም እንዲሰፍን የሚሰጡት መፍትሄ ምንድን ነው? እሺ መጀመሪያ አንድ መፋከል ያለበት የበተለያዩ አካባቢዎች ያሉ ግጭቶች የስፖንሰር ያደረገው ያደረጉ ባለሀብቶች ናቸው የሚለው ትንሽ ግራ ያጋባል። ለምን እዛ ላይ ያለው ክልል ላይ ያለው መንግስት ለምን አይዛቸውም? ምሳሌ እኛ በዘገባችን እንዳጠናቀር ነው በኒሻንጉል ውስጥ የክልሉ አስተዳዳሪ የወረዳ የከፍተኛ አስተዳዳሪዎች የተያዙ እጅ ከፍንጭ ህዝብን ሲያጋጩ ነው። የተፈናቀሉና አማራ ክልል የተቀመጡ ሰዎች የሚናገሩት ምንድን ነው? ኦሮሞ ጠላታችን፣ አማራ ሚስታችን ትግራይ ወዳጃችን እያሉ ነው። ከተፈናቀሉት ሰዎች ደግሞ የሚሰማው ስሞታ ምንድን ነው? የማናቃቸው ሰዎች መጥተው መሳሪያ ያድላሉ፣ ህዝብ ይቀሰቅሳሉ፣ እኛ እንድንወጣ እንድንፈናቀል ይደረጋል ይላሉ። ይሄ እኔ ስላላላ ያራገርኩት፣ በዚህ ጉዳይ አስተያየት አልሰጠሁም። ግን ዋናው በሶማሌ ክልል ፕሬዚደንት የሶማሊያ ሀገር ፕሬዚደንት ቮት ኦፍ ኮንፊደንሱም ኮይ ህዋት እያለበት ተብሏል። ሽ ማለት ሁሉም በዚህ ሀገር ብዙ ይወራል። ሁሉም ልክ ነው ማለት ይከብዳል። እኔ ግጭት ሶስር የሚያደርግ ማንኛው ሰው አካል አለ የለም ብዬ ልምነገር ይከብለኛል። ግን በዚህ ሀገር በአማራ ክልልም በሌሎች ክልሎችም በግልጽ ጦር መሳሪያ ገብተዋል። በቃ ያልተመዘገበ ማአት ያለው አንድ ጎረቤት ክልል ኢትዮጵያ እኮ አሁን እንደ አንድ ሀገር ሳይሆን ይታያለው እኮ እንደ በተኮኖች ሌላ ሀገር ሆኖ የሚዋጉ ነገር ይመስሉና ይሄ አጠቃላይ ለኢትዮጵያ አይጠቅመም ብዬ ያስባለሁ። ከዛ ግን ወደ ዋናው ልመለስ ይ መንግስት ራሱ የኢህአደግ መንግስት ቁጭ ብሎ አንደኛ ኢህአደግ የሚባል መንግስት አለው ወይ የለም? መንግስት ይሄ መነሳት አለበት። የዶክተር አብይ መንግስት የሽግግር መንግስት ነው ወይስ የኢህአደግ መንግስት ነው መስያ ነገር። ከዛ በኋላ እንዴት ነው ከዚህ ጉዳይ የሚወጣው? በይቅርታ ፈቶ ምን አድርጎ እያለ አሁን ምንድን እያሰበ ያለው ሶስተኛ ነገር። ከዛ በኋላ ግን የሚጠቅመን ምንድን አሁን ያለፈውን ነገር እንዳለን እንሳው ሳይሆን ተምረንበት ለወደፊት ምን ማድረግ አለብን። ጥፋት ያለው በጥፋቱ ሁሉም ይጠየቃል። ከዛ ደግሞ እንማረበታለን። ይሄ እንደ ሕዝብ እንደ ሀገር ጠቅማል ያሸዋለሁኝ። ከዚህ በተረፈ ግን አንዱ ያጠፋው ይሄ ነው እገሌ ነው አሁን እኮ

ዝም ብሎ በየጠ የተነሳ ነው የሚያወራው እንጂ የተጨበጠ ወደ መሬት የሚወርድ ልማት አላዩ። ስለዚህ ለውጦቹ ምንም የላቸውም አይደለም፣ ግን እየተደመሩ የሀያ ሰባት አመት ለውጥ እየተደመረ ያልተለወጠ ሀገር አይቀይርም። ሁሌ ሪፎርም ያስፈልጋል። እንደውም እንደ ኢህአዴግ በሪፎርም ያልነበረበት መንግስት የለም። ስለዚህ የአሁን የአብይ አስተዳደር ከአራቱ ደረብዩቶች ቁጭ ብሎ ችግራችን ምንድን ነው ብሎ አስጓዙ አልተናገሩም ይከፈሉ ሚቆጥር ያሉ ና ይሄ ኢህአደግ አለ ወይ እሺ አመሰግናለሁ አቶ መኮንን ዶክተር ቴዎድሮስ በጣም ጠቃሚ ነጥቦችን አንስተዋል አቶ መኮንን ፍስሀ ኢህአደግ አለ የለም የጠቅላይ ሚኒስትር አብይ አህመድ መንግስት የሽግግር መንግስት ነው የተለየ ፓርቲ ነው ግልጽ ነገር አይደለም እስቲ ያብራሩልኝ አንድ ትልቁ በሀገሪት ውስጥ ያለው ችግር የመንግስት የማንነት ጉዥንብር ነው። የለውጡ ሀይል የሚባለውና የለውጡ ተቃዋሚ የሚባለው በአንድ ማዕቀፍ ውስጥ ያሉ ስለሆነ እስካሁን በቀደመውና በአሁኑ መካከል ያለው ነገር ሪኦት አለም በግብ በጥልቅ ልዩነታቸው ምን እንደሆነ ለመለየት የሚያስቸግር አለ ወይስ ወንድ ለሚለው ጥያቄ አግባብ ነው፣ ትክክለኛ ጥያቄ ነው። ምክንያቱም አሁንም ያለው መንግስት ያለፈውን ሥርዓት እንዳለ የተሸከመ ነው። ማንኛውንም ነገር ከነዚ ጣምልቁ ሚዳል የተሸከመ የተወሰነ ሀይል ከስልጣን ተባረረ። አሁን ደግሞ አዲስ ሀይል ወደ ስልጣን መጣ። አገሪቱ ውስጥ ያለ ትልቁ ችግር በእነዚህ ሁለት ሀይሎች መካከል የሚደረግ የስልጣን ትግል ነው። ሌላ ነገር የለውም። የአድማጮች ጥያቄ የሚለውም ለውጡ ራሱ ስር አልሰደደም፣ ክልሎች ድረስ ቀበሌ ድረስ አልደረሰም። ለውጥን የሚገዳደሩ ሀይሎች አሉ በየቦታው አይ ለውጡማ ተፈጥሯዊ እኮ ነው። ባለፈው ስርዓት በነበሩት ችግሮች ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ እየቶተ ርቅ ዲሞክራሲ ችግሮች ምክንያት የመጣ ነው እንጂ እንደዚህ ዝም ብሎ ከየትም የወረደ አይደለም። ስለዚህ ለውጡ ተፈጥሮዊ ለውጥ ነው፣ አስፈላጊ ነው። የኢትዮጵያ ሕዝብ ያስተነፈተ ነው። ነገር ግን አሁን ያንን የቀደመውን የፖለቲካ ስርዓት ከጣለ በኋላ አዲስ የሚመጣው ነገር ምንድን ነው? በምን መሀል መንገድ ላይ ቆሟል? ወደ ተፋን የሚሄደው ወይስ ደግሞ ወደ ውልቀት ነው የሚሄደው የሚለው ነው አሁን ትልቁ ጥያቄ፣ እንጂ ለውጡ በትክክል የሚያስፈልግ ነው። እንደውም ዘግይቶ የመጣ ለውጥ ነው። በመጨረሻ እንግዲህ በመፍትሄ ሀሳብ አቶ ምክንም ፍስሃ የመፍትሄ ሀሳቦችን ሰጥተውናል። ቁጭ ብሎ መነጋገር እና መፍትሄ ማምጣት ብ እዚህ ላይ ግን የፌዴራል መንግስት ለውጥ በክልሎች ላይ ፍቅር ሌላ የሚለው ነገር ትንሽ ችግር አለበት። ምክንያቱም የምንከተለው ስርዓት ፌዴራላዊ ስርዓት ነው። ፌዴራል መንግስት ለውጥ የሚያደርግበት መንገድ እና ወደ ክልል የሚገባበት ማዕቀፍ በሕገ መንግስት በሰጠው ስልጣን ነው እንጂ በማንኛውም በኩል በማንኛውም ጉዳይ ላይ ዝም ብሎ በደፈናው ሊገባ አይችልም። አንደኛ ስራስ የፌዴራል መንግስት የሚያወጣው እንደ መንግስት ነው። ስራ አስፈጻሚ የሚያወጣው ለውጥ በተለያዩ ተቋማት፣ ለምሳሌ በፍርድ ቤቶች ያለውን ደምታም በቀጥታ የስደት ጠለት እንዳይጋፋ እሱም ጥቃቅ ያስፈልገዋል። ንግድ ጉዳዮች ለመጨመር ነው። አመሰግናለሁ አቶ መኮንን። ዶክተር ቴዎድሮስ እርስ እንደውም የብሄርተኝነትና የሀገር ግንባታ አጥኚ ኖት ና አንቀጽ ሰላሳ ዘጠኝን ያጠኑ ኖት። አቶ ሞኮንን የሚሉት በህጉ መሰረት እንደውም በተወሰነ ጉዳዮች ፌዴራል መንግስቱ ጣልቃ ሊገባ አይችልም በክልሎች ጉዳይ ከመፍትሄ ሀሳቦ ጋር እያይዘው ይግለጹልኝ። ይሄንን አዲሱ የለውጥ ሀይል እንዳለ ሸክ መሆኑ ቁጭ ነው የችግሩን አናት ከማካከል ከድንጽ አናባረረው እንጂ ገና የችግሩን አልለካውም። ችግሩን አድሬስ ማድረግ አልጀመረም። ይህ በየአካባቢው የምናየው በመላ ሀገሪቱ እያንሰራራ ናክር እየሰደደ ህዝቡን የደም ዋጋ እያስከፈለ መንግስት በመጀመሪያ ደረጃ ሰላምና ደህንነትን የማስከበር ተቀዳሚ ኃላፊነቱ መንግስት

ወደፊት መራመድ አይችልም። በኢኮኖሚም ረገድ ማንጻት አለብን። አገሪቱ አሁን ያለችበት በጣም አሳሳቢ ሁኔታ ላይ ህዝቡ በጣም በችግር የተጠበቀ ነው። መንግስት ከትልቅ ፈተና ይጠብቀዋል። ምክንያቱ ተነጭቶ አደለም ሀያ ሰባት አመት በጣ ነው የንግግር በየለቱ ሰላም በጠፋ ቀልባሽ ሃይሎችን የተመቸ እንደሚሆን ግልጽ ነው። በዚህ ረገድም ህዝብን የሚጠቅሙ እርምጃዎችን ሳይንቁ በአስቸኳይ መተግበር የሚገቡ ነገሮችን ደግሞ ማስወገድና ችግሮችን መፍታት በሁሉም አካባቢ አሁን በሀገራችን በዲላ ዩኒቨርሲቲ የታሪክ መምህር ዶክተር ቴዎድሮስ ሀይለ ማርያም፣ አቶ መኮንን ፍሳ በመቀሌ ዩኒቨርሲቲ የህግ መምህር አመሰግናችኋለሁ። ሁለታችሁንም በትዕግስት ይህን ውይይት ስለአካሄዳችሁ፣ የአድማጮቻችንን ጥያቄ ስለመለሳችሁ እግዜር ይስጥልኝ። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ካም እንዲሁም በፌስቡክ ገጻችን አት ቪኦኤ አምሐሪክ ላይ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከታተሉን፣ ተነጋገሩ። እያስተናገድኳችሁ ያለሁት አድማጮች አሉላ ከበደ ነኝ። አቀናባሪ ብርሃን ኃይሉ ናት። የሙዚቃ ቃና ነው ደሳለኝ መኮንን ከምርጥ ምርጥ ድግሱ ጋር ለቀሪው ጊዜ አየሩን ይረከባል። ቆየት ያሉ ዜማዎችን መመራረጡን ነግሮኛል። ደሳለኝ፣ እነሆ የሙዚቃ ቃና አሉላ አመሰግናል የአየር መስመሩን ስለለቀክልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ። የተከበራቸው የሙዚቃ ቃና አድማጮች በያላችሁበት ሳምንታዊ የክብር ሰላምታዬ ይድረሳችሁ። ዕለቱን በድጋሚ ለማስታወስ ታህሳስ 6 2011 ዓመተ ምህረት ሲሆን በአዲስ አበባው አቆጣጠር፣ በዋሽንግተን ዲሲ ደግሞ ታህሳስ 15 2018 ዓመተ ምህረት ላይ እንገኛለን። በዛሬው የሙዚቃ ቃና ፕሮግራም ቆየት ያሉ ተወዳጅ ዜማዎችን ይሸላችሁ ቀርቤያለሁ። እንደምትሰሙት ሙዚቃችን ሊያቀርብ ጀምረናል። ሳተርደይ ናይት ፊቨር ዘ ቢጂስ በተጫወቱት የዲስኮ ዜማ ነው የምሽት ፕሮግራማችንን የጀመር ነው። ቀኑ ቅዳሜ ነውና ያደመጥነው ዘቢጅስ የተጫወቱትን ሳተርዴ ናይት ፊቨር የተሰኘውን የዲስኮ ዜማ ነበር። ይህ ዜማ እንደ ኤሮፓያን አቆጣጠር በ1977 ጆን ትራቮልታ በመሪ ተዋኝነት ያወጣውን የሙዚቃ ድራማ ፊልም አጃቢም ነበር። ዜማው እንደወጣ ተደናቂነትን አተረፈ። በዩናይት ስቴትስ ብቻ ከ45 ሚሊዮን ቅጅ በላይ የተሸጠ ሲሆን ለ24 ሳምንታት የበላይነትን ይዞ ነበር የሰነበተው በቢልቦርድ ሰንጠረዥ ላይ። ይህ ዜማ አሁንም ከ41 ዓመታት በኋላ እየተደመጠ ይገኛል። ዘ ቢጂስ ቤሪ ራብንና ሞሪሶና ሞሪስ በተባሉ በሶስት ወንድማማቾች እንደ ኢውሮፓውያን አቆጣጠር በ1958 የተቋቋመ የሙዚቃ ባንድ ሲሆን አሁን ከሶስቱ በሕይወት ያለው ቤሪ ብቻ ነው። የ72 ዓመቱ ቤሪ አልፎ አልፎ በሙዚቃው መድረክ ላይ ብቅ ይላል። ወደ ቀጣዩ ተወዳጅ ዜማ ልውሰዳችሁና የድምፀ መረቧን የሰሊን ዲዮንን ማይ ሀርት ዊል ጎኦን የተሰኘውን ዜማዋን እናድምጥላት። Dreams, I see you, I feel you. That is how I know you go on. far across the distance and spaces between us. You have come to show. You 我、嗯。 One time and last for a lifetime, and never let go till we're gone. Love was when I loved you one true time. I hold you. 我。 ማይ ሀርት ዊል ጎን የታዋቂዋን ካናዳዊ ድምጻዊ የሰሊን ዲዮንን ዜማ ነበር ያደመጥ ነው። ይህ ዜማ ታይታኒክ በተሰኘው ፊልም ላይ የፊልሙ አጃቢ ዜማም ነበር። ብዙዎች ይህንን ዜማ ሰሊን ዲዮን ከተጫወተቻቸው ዜማዎች በሙሉ ምርጥና ተወዳጅ ዜማዋ ነው ይላሉ። በዓለም ዙሪያም በደንብ የታወቀችበት ምርጥ ዜማዋ ነው ይሉታል። ከ250 ሚሊዮን በላይ የአልበም ቅጂ የሸጠችው ሰሊን ዲዮን በአሁኑ ሰዓት አዲስ አልበም ለማውጣት በስራ ላይ ትገኛለች። እስቲ ደግሞ ከሶል ዜማዎች ወደ ሬጌ ዜማ እንሸጋገርና የቦብ ማርሊን አይረን ላየን ዛየን የተሰኘውን ተወዳጅ ዜማውን እናደምጥለት። አይረን ላየን ዛይን የተሰኘውን የቦብ ማርሊን ዜማ ነበር ያደመጥ ነው። ይህ ዜማ ከራስ ተፈሪያን እምነት ጋር የተገናኘ ዜማ ነው። አይረን ላየን ዛይን ዛይን የሚለው ቦማር ልህ የቃል ኪዳንዋን አገር ነው። ያችም አገር ኢትዮጵያ ናት። ላየን የሚለው ደግሞ ላየን ኦፍ ጁዳ በድሮው የኢትዮጵያ ባንዲራ ላይ የሚገኘውን የአንበሳ ምስል ነው። ይህ አሁንም ድረስ ሆነ ወደፊት በዓለም ዙሪያ ተወዳጅ የሆነ የሬጌ አቀንቃኝ ገና የሰላሳ ስድስት ዓመት ወጣት እያለ ነው ህይወቱ ያለፈችው። ሆኖም ግን የሙዚቃ ስራዎቹ አሁንም እንደተወደዱ ናቸው። የተከበራቸው የሙዚቃ ቀን አድማጮች፣ በመቀጠል ደግሞ ወደ ዳንስ ሙዚቃ ነው የምወስዳችሁ። የዜማው ርዕስ ውመን ዎርልድስ፣ ድምፃዊ ሸር ነች አደም፣ ብለን ያደመጥነው ወመንስ ወርድ የተሰኘውን የሸርን ዜማ ነበር። ሸር በበርካታ የዳንስ ዜማዎቿ በዓለም ዙሪያ ተደናቂነትን ያተረፈች ድምፃይ ነች። ከድምፃይነት በተጨማሪም በፊልም ትወናም እና በሌሎች በርካታ ስራዎች ትልቅ እውቅና ያላት አርቲስት ነች። የሰባ ሁለት ዓመቷ ሸር እስካሁን ድረስ ወደ ሀያ ስድስት የሚጠጉ አልበሞችን ያወጣ ሲሆን በአስራ ስምንት ፊልሞች ላይ በተዋኝነት ሰርታለች። ሸር ለአሜሪካን ባህል እድገት ባበረከተችው በርካታ ስራዎቿ በሚቀጥለው ወር በኬኔዲ ሴንተር ታላቅ የሀገሪቷን ሜዳል ሽልማት በአንገቷ ላይ ታጠልቃለች። ወደ ሙዚቃችን እንመለስና ከዳንስ ዜማ ደግሞ ለስለስ ወደ አለ ዜማ እንሄድ። ኮልሚ ሪስፖንስብል ይለናል ታዋቂው ካናዳዊ ድምጻዊ ማይክል ቦብሌ Unreliable, I do my foolish alibi A you. Well I'm not too clever, I, I just adore you so calm, unpredictable tell me I am impractical a rainbow. I'm inclined to pursue. Call me irresponsible. Yes, I'm unreliable, but undeniably true. But I'm irresponsibly mad for you. ኮል ሚ ሪስፖንስብል የተሰኘውን ለስለስ ያለውን የማይክል ቡብሌን ዜማ ነበር ያድመጥ ነው። ይህ ዜማ የማይክል ቡብሌ የአምስተኛ የስቱዲዮ አልበሙ የሆነው መጠሪያ ስም ሲሆን፣ እንደ አውሮፓውያን አቆጣጠር በሁለት ሺህ ሰባት በገበያ ላይ የዋለው ይኸው አልበም እስካሁን ድረስ ከአምስት ሚሊየን ቅጅ በላይ ተሽጧል። ማይክል ባለፈው ሳምንት ላቭ ብሎ የሰየመውን አስረኛ አልበሙን በገበያ ላይ አውሏል። እስቲ አሁንም እዚሁ ለስለስ ባለ ዜማ ላይ እንቆይና በመቀጠል ከኤታ ጄምስ ምርጥ ዜማዎች መካከል አት ላስት

አትላስት፣ የተሰኘውን የኤታ ጀምስን ምርጥ ዜማ ነበር ያደመጥ ነው። አትላስት ለኤታ ጀምስ የመጀመሪያ አልበም መጠሪያ ሲሆን አልበሙም ለመጀመሪያ ጊዜ በገበያ ላይ የዋለው ከዛሬ አምሳ ስምንት ዓመት በፊት እንደ ኤሮፓያን አቆጣጠር በህዳር 15 1960 ዓ.ም ነበር። ያቺ ተደናቂ የብሉስ ዜማ አቀንቃኝ እንደ ኤሮፓያን አቆጣጠር በ2012 በ73 ዓመቷ ከዚች ዓለም በረፍት ብትለየንም የተጫወተቻቸው ምርጥ ዜማዎቿ ግን ከትውልድ ትውልድ እንደተደመጡላት ና እንደተደነቁላት ይቆያሉ የተከበራችሁ የሙዚቃ ቀን አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው አብራችሁኝ ስለ ቆያችሁ እያመሰገንኩኝ ለዛሬ የምሰነበታችሁ ሁለት ድምፀ መረዋዎች ጀነፈር ሃድሰን ና አርኬሊ በጋራ ኤቲዝ ዩር ዎር እያሉ በተጫወቱት ዜማ ይሆናል ሳምንት እንገናኛለን እስከ ሳምንት በሰላም በፍቅርና በጤናን ሰንብት ደሳለኝ መኮንን ነኝ በእኔ በኩል Ciao. World, right in the palms of your hands oh. oh. Just tell me what to do oh, To make your life a better life for you Anything your heart desire babe. See I am born to make it happen baby. Long as <laughs> you keep giving me that sweet love. Point to it, baby, it belongs to you. If it's money you want, it's not want me to pay your bills buy your nice things, shop your spree. Oh, you're really needed love, but you don't matter what giving the money about. Yeah, Matakalea Zena Lassama. የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ሁለተኛ ርዕሰ ብሔር ሆነው ከ1994 ዓ ም እስከ 2006 ዓ ም ለ12 ዓመታት ያገለገሉት ግርማ ወልደ ጊዮርጊስ ባለፈው ሌሊት አርፈዋል። የቀድሞ ፕሬዚደንት ግርማ ወልደ ጊዮርጊስ ከቀዳማዊ ኃይለ ስላሴ ዘመነ መንግስት አንስቶ በውትድርና በእንደራሴነት በመንግስት ባለስልጣንነትና በሌሎችም የበጎ ፈቃድ የግልና ማኅበራዊ መስኮች አገልግለዋል። የፕሬዚደንቱ አስከሬን የፊታችን ረቡዕ በመንበረ ጸባኦት ቅድስት ስላሴ ቤተ ክርስቲያን መካነ መቃብር የሚያርፍ ሲሆን መንግስታዊ የቀበር ሥነ ስርዓት እየተዘጋጀ መሆኑና ብሔራዊ የሐዘን ቀንም እንደሚታወጅ ተገልጿል። ፕሬዚደንት ግርማ ወልደ ጊዮርጊስ አፋን ኦሮሞ፣ አማርኛ አፋርኛ፣ እንግሊዝኛ፣ ጣሊያንኛ፣ ፈረንሳይኛ ቋንቋዎችን ይናገሩ የነበሩ ሰው ናቸው። ፕሬዚደንት ግርማ ያረፉት በዘጠና አራት ዓመት ዕድሜያቸው ነው። የዩናይትድ ስቴትስ የሀገር ውስጥ ጉዳዮች ሚኒስትር ራያን ዜንኬ በመጪዎቹ ሁለት ሳምንታት ውስጥ ስልጣናቸውን እንደሚለቁ ፕሬዚደንት ትራምፕ ዛሬ አስታወቁ። የሀገር ውስጥ ጉዳዮች መስሪያ ቤቱ በቅሌቶች ተዘፍቋል እየተባለው ወቀሳዎች ሲሰነዘሩበት ቆይተዋል። ፕሬዚደንቱ ዛሬ ባወጡት የትዊተር መልእክት ዚንኬን የሚተካው ማን እንደሚሆን በሚቀጥለው ሳምንት ውስጥ አሳውቃለሁ ብለዋል። ማጠቃለያ ዜናዊ ይኸው ነበር። ጤና ይስጥልኝ። የተከበራቸው አድማጮች ለምሽቱ ያሰናዳ ናቸው ዝግጅቶች ተጠናቀዋል። አቀናባሪያችን ብርሃን ኃይሉና ሳስተናግዳቸው የቆየውት አሉ ከበደ በመላ ባልደረቦቻችን ደረቦቻችን ስም እንሰናብታለን። አብራችሁን ስለቆያችሁም እናመሰግናለን። ሰላም፣ ደህና ደሩ